job. <laughs> ሰላም ሰላም ሰላም ጤና ይስጥልኝ የተከበራቸው የሙዚቃ ቀን አድማጮች፣ እንደምሰነበታችሁ እንደምናመሻችሁ፣ ለሳምንታዊ ክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። በአሁኑ ሰዓት ዋሽንግተን ዲሲ ጭር ብላለች። ያው በዜናችን እንደተከታተላችሁት በፓርቲዎች አለመስማማት የአሜሪካን መንግስት መስሪያ ቤት በከፊል ተዘግቷል። በዚህም የተነሳ በበርካታ ቱሪስቶች የሚጎበኙት ሙዚየሞች፣ መናፈቻዎች ስለተዘጉ ዲሲ ጭር ብላለች ማለት ይቻላል። ዋሽንግተን ዲሲ ጭር ከማለቷ በተረፈ ግን በአሁኑ ሰዓት ሰማያዋ ጥርት ብሎ ይታያል። ፀሐይዋም ሙቀቷን ክፉኛለ ቀዋለች ሞቃታማ ነው። በአሁኑ ሰዓት የዋሽንግተን ዲሲ የአየር ጸባይ ዕለቱን በድጋሜ ላስታውሳችሁ ሁለት ቅዳሜ መስከረም 25 2005 ሲሆን በኢትዮጵያውያኑ አቆጣጠር፣ በአውሮፓውያኑ ደግሞ ጥቅምት 5 2013 ነው። ዛሬ እንደ አውሮፓውያኑ አቆጣጠር የዛሬ ተዋቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል ጥቂቶቹን ብንመለከት በ1947 በዛሬ የተዋቀን ነው የአሜሪካን ፕሬዚዳንት ከዋይት ሀውስ ሆነው ለመጀመሪያ ጊዜ ለህዝባቸው በቀጥታ በቴሌቪዥን መልእክት ያስተላለፉት ፕሬዚዳንት ቱርማን ናቸው። በወቅቱ በአውሮፓ ህዝቦች ላይ የደረሰውን የረሃብ አደጋ ለመከላከል ይረዳ ዘንድ የዩናይት ስቴት ዜጎች ቢያንስ በሳምንት አንድ ቀን ስጋ ከመብላት እንዲቆጠቡ ለመጀመሪያ ጊዜ በቴሌቪዥን ባስተላለፉት መልእክት አስገነዘቡም። በ1948 በአሽጋባት የደረሰው የመሬት መንቀጥቀጥ የመቶ አስር ሺህ ሰዎችን ህይወት አጥፍቷል። ኦ ያለማቋረጥ ጎንበስ ብላችሁ ምን ያህል ፑሽ አፕ ትሰራላችሁ? አስር ሀያ አምሳ ወይስ መቶ ቻርልስ ለንስተር የተባለ አሜሪካዊ ያለማቋረጥ ስድስት ሺ ስድስት ፑሻፕ የሰራው በ ሺ ዘጠኝ መቶ ስልሳ አምስት በዛሬዋ ቀን ነው በነገራችን ላይ ያለማቋረጥ ፑሻፕ በመስራት ክብረ ወሰኑን የያዘው ጃፓናዊው ሜንሮ ዮሺዳ ሲሆን ያለማቋረጥ አስር ሺ አምስት መቶ ሰባት ፑሻፖችን ሰርቷል አስር ሺ አምስት መቶ ሰባት ፑሻፕ ያለማቋረጥ በዛሬቷ ቀን ከተወለዱት የዓለማችን ታዋቂ ሰዎች መካከል ታይታኒክ በተሰኘው ፊልም ላይ በመሪ ተዋኝነት የሰራችው ኬት ዊንስለት 38 ዓመቷ፣ አይርላንዳዊው የራክ የሙዚቃ ተጫዋችና የሰብአዊ መብት ተቆርቋሪ የሆነው ባብ ጌልዶፍ 59 ዓመቱ ዛሬ። ባብ ከሙዚቃው በማይተናነስ ሁኔታ በታዳጊ አገሮች በረሃብ ለሚሰቃዩ ዜጎች ለእርዳታ ፈጥኖ በመድረስና እርዳታ በማሰባሰብ የታወቀ ሙዚቀኛ ነው። የዛሬቷን ቀን ከእነዚህ ታዋቂ ሰዎች ጋር ተጋርታችሁ ልደታችሁን የምታከብሩ ካላችሁ መልካም ልደት እየተመኘው በቦብ ጌልዶፍ ከተጫወታቸው ዜማዎች መካከል ዘ ግሬት ሶንግ ኦፍ ኢንዲፈረንስ የተሰኘውን ዜማውን እጋብዛችኋለሁ። Couldn't care less if you laugh or cry. I don't mind if you crash or fly. I don't mind at all. I don't mind if you come or go. I don't mind if you say no. Couldn't care less, baby, let it flow, cause I don't care at all. If you sink or swim, lock me out or let me in where I'm going or where I've been, I don't mind at all. I don't mind if the government falls, implements more futile laws. I don't care if the nation stalls, and I don't care at all. I don't care if they did down trees, I don't feel the hotter breeze. Sinking dust and dying seas, and I don't care at all. <laughs> I don't mind if religion stumbles. I can hear the speakers mumble. I don't mind at all. I don't care if the third world fries. Hotter there, I'm not surprised. Maybe I can watch all nations die. I don't care at all. I don't mind. I don't mind. I don't mind. I don't mind. I don't mind. I don't mind. I don't mind at all. ግሬት ሶንግ ኦፍ ኢንዲፈረንስ የተሰኘውን የባብ ጌልዶፍን ዜማ ነበር ያደመጥነው። ባብ ዛሬ ስልሳ ሁለተኛ ዓመት የልደት ቀኑን ያከብራል። ባብ ጌልዶፍ የዛሬ 28 ዓመት አካባቢ በኢትዮጵያ ደርሶ የነበረውን አሰቃቂ ረሃብ ለመዋጋት ከተሰለፉ የዓለማችን ታዋቂ ሰዎች መካከል ቀዳሚው ነው። ባብ ገንዘብ ለማሰባሰብ በተነሳሳበት ወቅት የገና በዓል እየተቃረበ ስለነበረ የዓለም ሕዝብ ለእርዳታ ፈጥኖ እንዲደርስ የቅስቀሳ ዜማ ጻፈ። የዜማውንም ርዕስ ዱ ዜይ ኖ ኢትስ ክሪስመርስ የገና በዓል መሆኑን ያውቃሉን ብሎ ሰየመው የባንድ ኤድ አባላትም ዜማውን በጋራ ተጫወቱት በርካታ ገንዘብም ተሰበሰበበት ይህ ዜማ እንደ ኤውሮፓውያን አቆጣጠር በ1984 እንደወጣ በአጭር ጊዜ ብዙ ቅጂ በመሸጥ በእንግሊዝ ምርጥ የነጠላ ዜማዎች ሰንጠረዥ ላይ የበላይነቱን ያዘ በአንድ ሳምንት ብቻ ከአንድ ሚሊየን በላይ ቅጂ ተሸጠም በነጠላ ዜማዎች ሰንጠረዥም ላይ የአንደኝነትን ደረጃ እንደያዘ ለአምስት ሳምንታት ቆየ በእንግሊዝ ሀገር ብቻ ከሦስት ነጥብ ሰባት ሚሊየን በላይ ቅጂ ሲሸጥ እስካሁን ድረስ በአለም አስራ አንድ ነጥብ ስምንት ሚሊዮን ቅጂ በላይ ተሽጧል። እስቲ እነ ቦኖ፣ ፊልኮልን፣ ጆርጅ ማይክል፣ እስቲንግና ሌሎችም በርካታ ድምፃውያን የተካፍሉበትን ዱዘይኖ ኢቲስ ክሪስማስ የተሰኘውን ዜማ ላሰማችሁ አቆጣጠር ከ1983 እስከ 1985 በኢትዮጵያ ገብቶ በነበረው ረሃብ ፈጥኖ ለመድረስ በባብ ጌልዶፍ ተጽፎ በበርካታ ድምፃውያን የተዜማውን ዱዘይኖ ኢቲስ ክሪስመርስ የተሰኘውን ዜማ ነበር ያደመጥነው። ዛሬ የባብ ጌልዶፍ የልደት ቀን ነው። ስልሳ ሁለት ዓመቱ ባብ ጌልዶፍ እንዲሁ እንደ አውሮፓውያን አቆጣጠር ሐምሌ 13 1985 በረሃብ ለተጎዱ ወገኖች ፈጥኖ ለመድረስ ና ገንዘብ ለማሰባሰብ የዓለም ታዋቂ የሙዚቃ ሰዎቹን አሰባስቦ ላይቭ ኤድ የተሰኘ የሙዚቃ ትርኢት በለንደን ዊምብሌ ስታዲየም እና በፊላዶልፊያ በጃን ኦፍ ኬነዲ ስታዲየም የሙዚቃ ትርኢት አሳይቷል። ይህንኑ ትርኢት በመቶ ሃምሳ ሀገሮች በሳተላይት አማካይነት ከአንድ ነጥብ ዘጠኝ ቢሊዮን በላይ ዜጎች ተመልክተውታል። ቦብ ጌልዶፍ እንደገና እንደ አውሮፓውያን አቆጣጠር በ2005 ከዓለም ድህነትን እናጥፋ በተሰኘ መፈክር ስር ከአንድ ሺህ በላይ ያለ ሙዚቀኞች የተሳተፉበት ላይቭ ኤይት የተሰኘ የእርዳታ ኮንሰርት አዘጋጅቶ ብዙ ገንዘብ አሰባስቧል። እንደውም ስምንቱ የዓለማችን ከበርቴ አገሮች ለድሃ ሀገሮች የሚሰጡትን እርዳታ የአውሮፓውያኑ የ2010 ዓመት ከመገባደዱ በፊት በእጥፍ ከ25 ቢሊየን ወደ 50 ቢሊየን እንደሚያሳድጉ ቃል ገቡ። በነገራችን ላይ አድማጮች ባብ ጌልዶፍ እነዚህን ሁሉ የእርዳታ ማሰባሰቢያ የሙዚቃ ትርኢት ሲያዘጋጅ ከስኮትላንዳዊ ታዋቂ የሙዚቃ ሰው ከሚጅ ዩር ጋር በመተባበር ነው። ባብ ጌልዶፍ በሰራቸው በጎ ስራዎች ለዓለም የኖቤል ሽልማት በጩነት ቀርቦ የነበረ ሲሆን ከእንግሊዟ ንግስት የሀገሪቷን ከፍተኛ የክብር ሽልማት ተቀብሏል። ከዓለም ማህበረ ብሄረሰብ ደግሞ ማን ኦፍ ፒስ የተሰኘ ሽልማት ተቀብሏል። ዛሬ ልደቱን በሚያከብርባት ቀን እስካሁን ያሳለፋቸውን አመታቶች ዞር ብሎ ሲመለከት ምንኛ የመንፈስ እርካታ እንደሚሰማው መገመት አያስቸግርም። የተከበራቸው የሙዚቃ ቀን አድማጮች፣ ስለዚህ የዓለማችን ታዋቂ የሙዚቃ ሰውንና ሕይወቱን በሙሉ ለተቸገሩ ፈጥኖ በመድረስ ላሳለፈው ባብ ጌልዶፍ ይህን ያህል ካልኳችሁ ዘንድ ዘ ቼን ኦፍ ፔን የተሰኘውን ዜማውን ላሰማችሁና ወደ ሌሎች ዜማዎች እወስዳችኋለሁ። ለዛሬ የተዋቅን ስልሳ ሳ ሁለተኛ ዓመት የልደት ቀኑን የሚያከብረውን የታዋቂውን የሙዚቃ ሰውና የበጎ አድራጊውን የባብ ጌልዶፍን ዘ ቼን ኦፍ ፔን የተሰኘውን ዜማውን ነበር ያደመጥነው። ለዛሬ ወደ ያስኳቸው ሙዚቃ ነክ ዜናዎች ስገባ ደግሞ ከማይክል ጃክሰን ህይወት ማለፍ ጋር በተያያዘ ጉዳይ ተከሶ የነበረው ኤኢጂ ላይቭ የፕሮሞተር ካምፓኒ ከተከሰሰበት ወንጀል ነፃ ሆነ። የማይክል ጃክሰን እናት ኤኢጂ ላይቭን የከሰሱት የልጃቸው የግል ዶክተር የነበሩትን ኮንረድ ሜሪን የቀጠረው ዶክተሩ ለስራቸው ብቁ መሆናቸውን ሳያረጋግጥ ነው እንዲሁም ሁለቱም ልጄን እረፍት በማሳጣት ለህይወቱ ማለፍ ምክንያት ነው በማለት ካምፓኒውን ከሰው። ላለፉት አምስት ወራት ሲከራከሩ ከቆዩ በኋላ ባለፈው ረቡዕ ዕለት ክሱን ለመዳኘት በሎስ አንጀለስ ፍርድ ቤት ተቀምጠው የነበሩ ፈራጆች ኤኢጂ ላይቭን ከተከሰሰበት ወንጀል ነጻ አድርገውታል። የ83 ዓመት የዕድሜ ባለጸጋ የሆኑት የማይክል እናት ካትሪን ጃክሰን በተሰጠው ፍርድ ክፉኛ ማዘናቸውን የገለጹ ሲሆን የኤኢጂ ላይቭ ኃላፊ ደግሞ የዓለማችን ታዋቂ የሙዚቃ ኮከብ መሞቱ ያሳዘናቸው መሆኑንና ግን ካምፓኒያቸው ከወንጀሉ ነጻ መውጣቱ እፎይታ የሰጣቸው መሆኑን ገልጸዋል። ዶክተር ኮንረድ መሪ ሆስፒታል ውስጥ እንጂ በመኖሪያ ቤት መሰጠት የሌለበትን ፐርፕፎል የተባለ መድኃኒት ለማይክል በመስጠት ለህይወቱ ማለፍ ተጠያቂ ናቸው ተብለው የአራት ዓመት እስራት ተፈርዶባቸው በአሁኑ ሰዓት በእስር ላይ ይገኛሉም። ታዋቂዋ አሜሪካዊ ድምፃዊ ሎረን ሂል በትናንትናው ዕለት ከእስር መፈታቷን ጠበቃዋ አስታወቁ። ሎረን ሂል ለአምስት ዓመታት ባስገባችው ገቢ ላይ የቀረጥ ዕዳ ባለመክፈሏ ባለፈው የሐምሌ ወር የሶስት ወራት እስራት ተፈርዶባት ወህኒ መግባቷ የሚታወስ ነው። ሎረን ሂል ከወህኒ ትፈታ እንጂ ሙሉ በሙሉ ነጻ አይደለችም። ከፍርድ ቤቱ ጋር በደረሰችው ስምምነት መሰረት ለሚቀጥሉት ሶስት ወራት ደግሞ እቤቷ በቁም እስር ታሳልፋለች። ሎረን ገና ከእስር ከመፈታቷ በትላንትና ዕለት አዲስ ዜማ አውጥታለች። ዜማውንም ኮንሱመሪዝም ብላ ሰይመዋለች። ይህንኑ ገና ትላንት የወጣ ዜማ ይኸው ስቱዲዮ ይዤው ገብቻለሁኝ፣ አድምጡት። Yeah, consumerism's running through them like a tumor in them. Ageism, sexism, racism, chauvinism. Capitalism running through them like the rumor business. Separatism, skepticism, modernism, atheism. Television running through them like an organism. Mechanism, despotism, poison in the ecosystem. Satanism running through them like a politician. Hedonism, hypocrisy, nihilism, narcissism. Egotism running through them leading exorcism. Situation, hedonism, adversary, demonism. To fix forms of religious spontaneity is a bad decision. Catechism, Darwinism, barbarism, formalism. Ha. European fetishism, terrorism, <laughs> running through the morning televisions, introversion, extra prison, tolerance for bad decisions, exploited me to save me, the correct system, paranoia, skepticism, schizophrenic, masochism, escapism, running through the need of sedative, medication, complication, devastation, negative, I said devastation, negative, modernism has created modern prisons, neo McCarthyisms, new colonialisms, pessimism, mysticism, nudism, hypnotism, egoism, legalism, legalism, humanism, legalism, mysticism makes decisions from a purism, magnetism, pragmatism, altruism, pacifism, idealism, Rehabilitationism rehabilitationism, Skepticism Small fish, ball for recognition, no oppressed conditions, sex addiction, nix vex conflict and secularism. See people need to villainize to offset the for their lives. Every human, ugly shame, corporate greed in Jesus' name, anarchism, self-delusions, Leave with no solutions, impositions, superstitions, violence, and contradictions, false no conviction, compromise, commercialism. I said compromise commercialism, work division, vision, work for wisdom. Full electromagnetism, who first, first position, raps missing, you believe watch impetus, the improves, system behaviorism, false religion, plagiarism, broken system, innovation, prohibition, disconnection, disconnection, broken wisdom, broken system. Can't hold wisdom. The time needs an exorcism. Egotism. Egotism. Egotism. Egotism. Egotism. Egotism. Egotism. Egotism. Alcoholism. Fascism. Rationalism. National tension. Journalism. Gotta stop awholesome paparazzi. world turn. Flush. trust. Eroticism. Socialism. Narcotics. And occultism. superstition. Ritual. Materialism. Serialisms. Habitual inferior vision. Consumerism. ለአምስት ዓመታት ቀረጥ በአለ መክፈሏ የሶስት ወራት ስራ ተፈርዶባት ወህኒ ቤት ካለፈ በኋላ በትናንትና ሁለት የተለቀቀችውን የሎረን ሄለን ኮንሱመሪዝም የተሰኘውን ዜማ ነበር ያደመጥ ነው። ዜማው አዲስ ነው፣ ልክ እንደ ሎረን ትላንት ነው የተለቀቀው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜ የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ አስራ አራት ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይል ጻፉልን፣ ደውሉልን። የስልክ ቁጥራችን 202 2 0 5 9 9 4 2 ሲሆን ክፍል መልእክት ስትተው የውስጥ ቁጥራችን አስራ አራት መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ቃና ደስ ኪዌ ኤንኤ ዲኤስ አት ቪኦኤ ኒውስ ዳት ካም ብላችሁ ሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። አድራሻችን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። ወደ ፌስቡክም ገባ ብላችሁ ቃና ደስ ብላችሁ ፈለግ ፈለግ ብታደርጉን በፌስቡክም ላይ ታገኙናላችሁ። ወደ የአሜሪካን የቢልቦርድ ሰንጠር ይልውሰዳችሁና በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ ከአንደኛ እስከ ሶስተኛ የወጡትን እንመልከት። ነቲንግ ዘ ሴም የተሰኘው የድሬክ አልበም በዚህ ሳምንት 658 ሺህ ቅጂን በመሸጥ የአንደኝነትን ደረጃ ሲይዝ፣ ሜካኒካል ቦል የተሰኘው የኪንግ ኦፍ ሊዮን አልበም 110 ሺህ ቅጂን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን፣ ክሎዘር ቱ ዘ ትሩዝ የተሰኘው የሸር አልበም 63 ሺህ ቅጂን በመሸጥ የሶስተኝነትን ደረጃ ይዟል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ ሶስተኛ የወጡትን ብንመለከትና የሶስተኝነትን ደረጃ ከያዘው ብንጀምር ረንኪንግ ባል የተሰኘው የማይሊ ሳይረስ ዜማ በዚህ ሳምንት የሶስተኝነትን ደረጃ ሲይዝ፣ የሁለተኝነትን ደረጃ የያዘው ዜማ ደግሞ ሮር የተሰኘው የኬቲ ፔሪ ዜማ ነው በዚህ ሳምንት የሁለተኝነትን ደረጃ የያዘው። ወደ ሳምንቱ ምርጥ አንደኛ ዜማ ስንገባ ሮያልስ የተሰኘው የሎርደ ዜማ ነው። በዚህ ሳምንት የአንደኝነትን ደረጃ የያዘው አድማጮች፣ እስቲ በመቀጠል ይህንኑ የሳምንቱን ምርጥ አንደኛ ዜማ ላሰማችሁ ሮያልስ No postcode envy But every song's like gold teeth, gray goose dripping in the bathroom, blood stains, ball gowns stretching the hotel room. We don't care. We're driving Cadillacs in our dreams. But everybody's like crystal, Maybach, diamonds on your timepiece, jet planes, islands, tigers on a gold leash. We don't care. We aren't caught up in your love affair. And we'll never be royal. Royal. <laughs> The one in our blood That kind of love just ain't for us We crave a different kind of buzz Let me be your ruler, ruler. You can call me Queen bee, And baby I'll rule. I'll, I'll rule Let me live that fantasy My friends and I, we've cracked the code Count our dollars on the train to the party. And everyone who knows us knows. That we're fine with this. We didn't come for money. But every song's like gold teeth, grey goose, tripping in the bathroom. Blood stains, ball gowns, trash in the hotel. በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ የያዘውን ሮያልስ የተሰኘውን የሎርዴን ዜማ ነበር ያደመጣችሁት። የተከበራቸው ሙዚቃ ቀን አድማጮች ለዛሬ ያለ ሰዓት ወደ መገባደዱ እየተቃረበ ነው። ታዲያ ለመሰናበቻ ያህል በዚህ ሳምንት ያስገረመኝን አንድ ዜና ልንገራችሁና ዜማ በመጋበዝ እሰናበታችኋለሁ። አንድ የሞንታና ነዋሪ ነው ውሻው አምስት ድፍን የመቶ ዶላር ብሮችን አኝኮ ይበላበታል። አምስት መቶ ዶላር ማለት ነው። ከዚያም እሱና ልጁ ውሻውን እየተከታተሉ ውሻው በተጸዳዳ ቁጥር ከሚጥለው ቆሻሻ ብሮቹን እየለቀሙ እንደነበሩ ለመገጣጠም ሞከሩ። ከዚያም ዶላሮቹን ይዘው ወደ ገንዘብ ሚኒስትር ጽፈት ቤት በመሄድ ችግራቸውን ካስረዱ በኋላ ዶላሮቹን እንዲለውጡላቸው ይጠይቃሉ። የገንዘብ ሚኒስትርም ችግራቸውን ተረድቶ አዳዲስ አምስት ድፍን መቶ ዶላሮችን ሰጥቶ አሰናብቷቸዋል። አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። ወርክ ወርክ በተሰኘው የብሪትኒ ስፔርስ አዲስ ዜማ አሰናብታቸዋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው ይሆናል። ይሆናል You wanna hot buddy? You wanna boot party, You wanna muzzle buddy? You better work, work. You wanna wanna Sit in Sitting on look hot in a bikini. You better work, work. You wanna live fancy. Living in a big mansion. Party in friends, You better work, work. You better work, work. You better work, work. You better work, work. Negative work! work. <laughs> Ah, let ring it up, ring it up. Stop, just be the champion. Well, You want a Maserati? You better work, work You want a Lamborghini? Sit in my Look hot in a bikini You better work, work You want to get fancy Live in a big mansion Party in France You better work, work You better work, work You better work, work You better work, work, work, work. Now get to work let me going you go